Die Voice of America. The 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ጥቅምት አራት 2013 ዓ ም ዝግጅታችን ጀመረ። በኢትዮጵያውያን እርዳታ የተገዛ የኬሚካል መርጫ ድሮን ጉምሩክ ላይ ተያያዘብኝ ሲል ትግራይ ክልል ወቀሳ ቀረበ። አዲስ አበባ ከገባ ወደ ስድስት ሰባት ወሩ ነው። ነገር ግን ምክንያቱ በማይታወቅ መንገድ ብዙ ምክንያት እየደረደሩ በየሰዓቱ በየወሩ ምክንያት ይደረደራሉ። እኛ ምክንያቱም ለማዳከም ያሉን ነገር እየመለስን ከካስተም ማለት ጉምሩክ እንዲሁም ከኤርፖርቶች ድርጅት በተደጋጋሚ ደብዳቤ ተቀያየረን ስሙዝ እያለ ነገሩ ምክንያቱ በማይታወቅ ግን በሰላም ሚኒስቴር በሚባል በአንድ አካል ነው የተያዘው። ድሮ ነው የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ናቸው። እንዳይገባ የተደረገ ድሮን ሳይሆን መቀሌ ዩኒቨርሲቲ ከክልሉ ጋር የሚገናኝ ጉዳይ ስለሌለው አንዳንድም ወገኖች ነው ሲያነሱልኝ ከክልሉ ጋር ሲያገናኙ ከክልል ጋር የሚገናኝ ነገር የለውም። የኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛው ናቸው። ዘገባውን በአብይ ረስ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የአለም ዜና እናሰማችሁ። ጤና ስጥልኝ። እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የፍትህ መጽሔት ማኔጂንግ ዲሬክተር ተመስገን ደሳለኝና የመጽሔቱ ዋና አዘጋጅ ምስጋን ዝናቤ ከቢሮቸው በፖሊስ ተወስደው አዲስ አበባ ፖሊስ ኮሚሽን መታሰራቸውን የተመስገን ደሳለኝ ወንድም ታሪኩ ደሳለኝ ለአሜሪካ ድምፅ አረጋግጧል። ታሪኩ ደሳለኝ ለአሜሪካ ድምጽ እንደገለጸው ዛሬ ከሰዓት በኋላ የፖሊስ ደንብ ልብስ የለበሱና ሲቪሎች ወደ መጽሔቱ ቢሮ ከደረሱ በኋላ ዋና አዘጋጁን አቶ ምስጋን ዝናቤን ከያዙ በኋላ ወደ ተመስገን ደሳለኝ ስልክ እንዲደወል አድርገዋል። ተመስገንን እንደሚፈልጉትና ወደ ቢሮ እንዲመጣ ከነገሩት በኋላ ሲደርስ ሁለቱንም ይዘዋቸው ወደ አዲስ አበባ ፖሊስ ኮሚሽን እንደወሰዷቸው ገልጿል። ማምሻውን አዲስ አበባ ፖሊስ ሄዶ መታሰራቸውን ከሩቁ እንዳረጋገጠም ተናግሯል። በጉዳዩ ላይ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በነገው ዕለት ዘርዘር ያለ መረጃ ይዘን እንመለሳለን። በአፍሪካ የሳህል ቀጣና እየተባባሱ ያሉት ችግሮች የክልሉን የከፋ ሁኔታ አፋፍ ላይ እያደረሱት ነው ሲሉ የተባበሩት መንግስታት የሰብዓዊ ጉዳዮች ኃላፊ አስጠነቀቁ ይህ ደግሞ የክልሉን አጎራባች ሀገሮች አውሮፓንና ዓለምንም ጭምር ሊያዳረስ ይችላል በማለት ማርክ ሎኮክ አሳስበዋል። ዘገባውን አዳነች ፍስሀዬ ታቀርበዋለች። ማርክ ሎኮክ ፈረንሳይ በሚገኘው የፖለቲካ ሳይንስ ተቋም ላሉት ተማሪዎች ትላንት በቨርቹዋል ወይም በርቀት ባደረጉት ንግግር በዓለም ደረጃ በሰው ልጅ ላይ ለሚደርሱ አስከፊ ችግሮች መፍትሄ ለማግኘት ሰራለው፣ ነገር ግን በሳህል ቀጠና ያለውን ያህል ያስፈራኝ የለም ብለዋል። በስድስት የማዕከላዊ ሳሕል ሀገሮች ቡርኪና ፋሶ፣ ካሜሩን፣ ቻድ፣ ማሊ፣ ኒጀር እና በሰሜን ምስራቅ ናይጀሪያ ያለው ሁኔታ ሐቀኛ የግጭትና የሰላም ዋስትና እጦት ምልክት ነው ብለዋል። ችግሮቹ ደካማ አስተዳደርን፣ ቀጣይ የሆነ እድገት አልባነትንና ድህነትን እንዲሁም የአየር ንብረት ለውጥ አንድምታን ያካትቱ መሆናቸውን ማርክ ሎኮክ ጠቁመዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳይ ኃላፊ ሎኮክ በገለጹት መሰረት በተጠቀሱት የሳሕል ቀጠና ሀገሮች በግጦሽና በመሰል ጥሪቶች እጥረት ምክንያት በአርሶ አደሮችና በአርብቶ አደሮች መካከል ግጭቶች ይካሄዳሉ። አሸባሪዎችና ጽንፈኛ ቡድኖች በመንግስታት ላይ ግጭቶች ያስነሳሉ። በሕገ ወጥ ዝውውር መረቦች የተሰማሩ የወንጀል ቡድኖች በበኩላቸውም ጥቃት ይፈጽማሉ፣ የተቀናበረ የመጥለፍ ተግባርን ይፈጽማሉ፣ ንብረት ይዘርፋሉ፣ የተፈጥሮ ሀብትን ይሰርቃሉ። ከስምንት ዓመታት በፊት በነበረው ጊዜ ማሊ ውስጥ ይንቀሳቀስ የነበረው ጽንፈኛ ቡድን የማግረቡ አልቃይዳ የሚባለው ብቻ ነበር። ነገር ግን እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በኢራቅና በሶሪያ ካገኘው ጥንካሬና ከአሸባሪ ተግባሮቹ በመማር ከሁለት ዓመታት በፊት እስከነበረው ጊዜ ድረስ በማሊ፣ ቡርኪና ፋሶና ኒጀር ከአስር በላይ የሚሆኑ የተለያዩ ቡድኖች ሲንቀሳቀሱ እንደቆዩ ይህም በቻድ ሐይቅ አካባቢ በሚንቀሳቀሱ ቦኮ ሐራምን በመሳሰሉ ቡድኖች ላይ ተጨማሪ መሆኑን ሎኮክ አስገንዝበዋል። በዛም ላይ እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት ወዲህ የሰሕል ቀጠና የአየር ሙቀት በተቀረው ዓለም ካለው በእጥፍ ጨምሯል። በቀጠናው የውልደት መጠን ከፍተኛ መሆኑንም ሎኮክ ሲያስረዱ በአማካኝ የህዝብ ብዛት በዓመት በ3 ከመቶ እንደሚያደግ ገልጸዋል። በተባበሩት መንግስታት ድርጅት የሰብአዊ ጉዳይና የአስቸኳይ ረድኤት አስተባባሪው ምክትል ዋና ጸሐፊ ሎኮክ ተጨማሪ ሰብአዊ ረድኤት የማቅረቡ ተግባር ስር የሰደደ ቁስልን በጊዜያው እርዳታ ባንድ የመሸፈን ያህል መሆኑን ለመረዳት ስያለው በአሁኑ ወቅት ታዲያ ቁስሉ ፈንድቶ ከባንዱ በላይ ወጥቷል፣ በማለት የሁኔታው ከባድነትን ለማስረዳት ሞክረዋል። ለፕሬዚደንትነት እየተወዳደረ ያለው የዩጋንዳው ድምጻዊና የምክር ቤት አባል ቦቢ ዋይን የደህንነት ኃይሎች ቢሮዬን ወረው ሰነዶች ወስደዋል፣ ይሄ መንግስት የሚያካሄድብን የማዋከብ ዘመቻ አካል ነው ሲል ተናገረ። በዋናው ስሙ ሮበርት ኪያጉላኒ ፖሊሶቹ ሌሎችም የተለያዩ ቁሳቁስ ይዘው ሄደዋል ብሏል። የዩጋንዳ ፕሬዚደንት ዮወሪ ሙሴቪኒ ስልጣን ላይ 34 ዓመት ገደማ ተቀምጠዋል። አፍሪካ ውስጥ ለረጅም ዓመታት በመምራት ሶስተኛው ፕሬዝደንት ነው የሚሆኑት ቦቢ ዋይን ያ ማብቃት አለበት ብሎ ነው እየተፎካከራቸው ያለው። ከሙሴቪኒ በእድሜው እጅግ ወጣት በመሆኑ በመሆኑና በሙዚቃውን ምክንያት ከፍ ያለ የህዝብ ድጋፍ እያገኘ በመሆኑ ገዥውን ፓርቲ እንቅልፍ ነስቷል። የጸጥታ ኃይሎችም ደጋፊዎችን ያዋክባሉ። የዩጋንዳው ምርጫ በመጪው የካቲት ወር ነው ሊካሄድ የታቀደው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትሱ የመድኃኒት ኩባንያ ኢላይ ሊሊ ሙከራ ላይ ያለው የኮቪድ-19 መድኃኒቱ ሙከራ በተከሰቱ የደህንነት ስጋቶች የተነሳ በጊዜያዊነት እንዲቋረጥ መደረጉን አስታወቀ። የኮሮና ቫይረስ መድኃኒቱ ሙከራ እንዲቋረጥ ያደረጉት ከኩባንያ ውጭ የሆኑ ነጻ ተቆጣጣሪዎች ናቸው ብሏል። ይህ ደግሞ ለጥንቃቄ ሲባል የተወሰደ እርምጃ ነው ያለው። ኢላይ ሊሊ ሌላ የሰጠው ዝርዝር ግን የለም። ኢላይ ሊሊ አብሰሌራ ከተባለ የካናዳ ኩባንያ ጋር ሆኖ የሰራው ሞኖክሎናል አንቲበዲስ የሚባሉት መድኃኒቶች እንደ የሰውነት የበሽታ መከላከያ ሴሎች ሆነው ቫይረሱን እንዲዋጉ የተሰሩ ሲሆኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ በኮቪድ-19 በታመሙበት ጊዜ ከተሰጣቸው መድኃኒት ጋር ተመሳሳይነት ያላቸው ናቸው። ባለፈው ነሐሴ ወር የተጀመረው የመድኃኒቱ ሙከራ ዩናይትድ ስቴትስ ውስጥ አስር ሺ ሆስፒታል የተኙ የኮሮና ቫይረስ ህሙማንም መዝግቦ ሊከናወን ተዘጋጅቶ ነበር። ኤላይ ሊሊ ቀደም ያሉ ሙከራዎችን መሰረት አድርጎ በጽኑ ላልታመሙ የኮቪድ-19 ህሙማን ጥቅም ላይ እንዲውል የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኤፍዲኤ ፈቃድ እንዲሰጠው አመልክቶ ነበረ። ትናንት ጆንሰን ኤን ጆንሰን ኩባንያም አንድ የሙከራው ተሳታፊ መታመሙን ተከትሎ የኮቪድ-19 ክትባት ሙከራውን ማቋረጡን ማስታወቁ የሚዘነጋ አይደለም። የዓለም ባንክ ለታዳጊ ሀገሮች የኮቪድ-19 ክትባት መመርመሪያዎችና መድኃኒቶች መግዣ የሚውል የ12 ቢሊዮን ዶላር ድጋፍ መፍቀዱ ተገልጿል። በሌላ ዜና የፕሬዝደንት ዶናልድ አስተዳደር የኮቪድ-19 ወረርሽኙን ለማቆም ቫይረሱ በብዙ ሰዎች ላይ ሲሰራጭ በሚፈጥረው የሰውነት መከላከያ በሽታውን የመቋቋም አቅም የማዳበርን መንገድ እየተከተለ መሆኑን ደ ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ዘገቡ። ጋዜጦቹ ስማቸው ያልተገለጸ ከፍተኛ የትረምፕ አስተዳደር ባለስልጣናት ኢኮኖሚው አንሰራርቶ መንቀሳቀስ እንዲችል ቫይረሱ በወጣቶች ላይ መዛመቱን ይቀጥል፣ አረጋውያንንና ሌሎችንም ተጋላጭ የሕብረተሰብ ክፍሎችን ቫይረሱ እንዳይዛቸው እንከላከል የሚል ስትራቴጂ እየተከተልን ነው ሲሉ ትናንት ለሪፖርተሮች መናገራቸውን ጋዜጦቹ ዘግበዋል። ይህንን የትረምፕ አስተዳደር የተቀበለውን ሀርድ ኢሚኒቲ የተባለውን ስትራቴጂ የዓለም የጤና ድርጅት ከግብረ ገብነት ውጪ ሲል ያወግዘዋል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም የጤና ባለስልጣናት የወረርሽኙን መከላከያ ማዳበር ያለባቸው ህዝባቸውን በቫይረሱ በማስያዝ ሳይሆን በክትባት አማካይነት ነው ሲሉ አስገንዝበዋል። የትረምፕ አስተዳደር ባለስልጣናት አስተዳደሩ ለወሰደው አቋም The Great Barrington Declaration በሚል ርዕስ ባለፈው ወር መጨረሻ በድረገጽ የተሰራጨውን አንድ የአቋም መግለጫ የጠቀሱ መሆኑን ነው ጋዜጦቹ የዘገቡት። የአቋም መግለጫው አዘጋጆች እንቅስቃሴዎችን ወረርሽኙን ለመቆጣጠር መዝጋትን የሚቃወሙ ናቸው። በጭንብል መሸፈን እና ማህበራዊ ርቀትን መጠበቅ የመሳሰሉትንም ሳይንሳዊ ምክረ ሀሳቦች ውድቅ ያደርጋሉ። ከዚህ የአቋም መግለጫ አዘጋጆች አንደኛው ታዲያ የፕሬዝደንት ትራምፕ ዋና የኮቪድ-19 ጉዳይ አማካሪ ሆነው ብቅ ያሉት የነርቭ ልዩ ሐኪሙ ዶክተር ስካት አትላስ ናቸው። ትናንት ማክሰኞ ለ12 ሰዓታት በዩናይትድ ስቴትስ የመወሰኛ ምክር ቤት ሸንጎ ፊት ቀርበው የዋሉና ያመሹት የፕሬዚደንት ትረምፕ የጠቅላይ ፍርድ ቤት እጩ ተሿሚ ኤሚ ኮኒ ባረት ዛሬም ለተጨማሪ ጥያቄዎች መልስ ሊሰጡ ቀርበዋል። ይሁን እንጂ እጩ ተሿሚዋ ትናንትና የዚህ የሀገሪቱ ከፍተኛው ፍርድ ቤት ወሳኝ ወንበር ሹመታቸው ቢጸድቅላቸው፣ ለፍርድ ቤቱ በሚቀርቡ ሙግቶች ምን አይነት ብይን እንደሚሰጡ ከሴኔተሮች የተነሱላቸውን ብዛት ያላቸው ጥያቄዎች ሳይመልሱ ቀርተዋል። የሹመት ማጽደቂያ ችሎታቸው ላይ ለተቀመጡት የመወሰኛ ምክር ቤቱ የፍትህ ጉዳዮች ኮሚቴ አባላት ዳኛ ባረት በሚቀርቡ ጉዳዮች ላይ በምሰጠው ብይን የግሌን እና የሃይማኖት እምነቴን አላስገባም አጀንዳም የለኝም። ሕጉን ተከትዬ ውሳኔ እሰጣለሁ ሲሉ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአረቡ ጥቅምት አራት 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በእስራኤል ሀገር የሚኖሩ የትግራይ ተወላጆች የተገዛው ያመጣ መከላከያ ድሮን በፌዴራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግደዋል ሲል የትግራይ ክልል ግብርናና ገጠር ልማት ቢሮ ከሰሰ። ይህ ክልከላ ትግራይን በኢኮኖሚ የማዳከም ሴራ አካል ነው ብሏል ቢሮው። በእስራኤል የትግራይ ተወላጆች ማህበር ተወካይ ለቪኦኤ እንደገለጹት በክልሉ የአንበጣ መንጋን ለመከላከል አስቀድሞ በመጋቢት ወር የተላከ የኬሚካል መርጫ ድሮን ነው ብለዋል። ሙልጌታ ጽፋ ዝርዝር አለው። የትግራይ ክልል የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጥ በእስራኤል ሀገር የሚኖሩ የክልሉ ተወላጆች በ ስምንት ሺ ዶላር ከቻይና ገዝተው የላኩት የአንበጣ መንጋ ለመከላከል ኬሚካል የሚረጭ ድሮን የፌዴራል መንግስት ወደ ክልሉ እንዳይገባ ከልክለዋል በማለት ከሰዋል። ትግራይ ተወላጆችና የትግራይ ወዳጆች በእስራኤል ሀገር የሚኖሩ አዋጥተው በእገዛ መልክ የሰጡን ድሮን ኢንዱስትሪያል ድሮን ወይ የመርጫ ኬሚካል የመርጫ ድሮን አዲስ አበባ ከገባ ወደ ስድስት ሰባት ወሩ ነው። ነገር ግን ብዙ ምክንያት እየደረደሩ በየሰዓቱ በየወሩ ምክንያት ይደረደራሉ። እኛ ምክንያቱም ለማዳከም ያሉን ነገር የመለስን ከካስተም ማለት ጉምሩክ፣ እንዲሁም ከኤርፖርቶች ድርጅት በተደጋጋሚ ደብዳቤ ተቀያይረን ስሙዝ እያለ ነገሩ ምክንያቱ በማይታወቅ ግን በሰላም ሚኒስተር በሚባል በአንድ አካል ነው የተያዘው ድሮን። ስለዚህ እንደ ፌዴራል መንግስት ይህን ድሮን ለሌላ ነገር ይጠቆምታል ብሎ ጠርጥሮ ከሆነ እራሱ ቢጠቀምበትም እኮ ይቻል ነበር ነገር ግን እነሱም አይጠቀምበትም ያሉ፣ እኛም አትጠቀምበትም፣ አንበጣን ለመከላከል የተላከ መሳሪያ እንዳንጠቀምበት የተደረገ ስለሆነ ይህም ፖሊሳይዝ የተደረገ ስለሆነ በአሁኑ ሰዓት አንዱ ችግር ነው ማለት ነው። በአሁኑ ጊዜ በትግራይ ክልል ያጋጠመው የአንበጣ መንጋ የመከላከል ስራ ላይ ድጋፍ እንድታደርግ ነው ድሮኗ የተላከችው ያሉት አቶ ሚካኤልም ሰባ ኪሎግራም የምትሸከም የኢንዱስትሪ ድሮን ነች ብለዋል። በእስራኤል ሀገር ድሮንዋን የገዙ የትግራይ ተወላጆች ማህበረሰብ ተወካይ በማህበራዊ መገናኛ ተኬማኛው ተብለው የሚታወቁ ባለፈው አመት ያጋጠመው የአንበጣ መንጋ ተከትሎ በእስራኤል የሚኖሩ የትግራይ ክልል ተወላጆች ገንዘብ አዋጥተው ወደ ክልሉ ለመላክ ተዘጋጅተው እንደነበር ገልጸዋል። ሆኖም ግን ይላሉ ከክልሉ ግብርናና ገጠር ልማት ቢሮ አመራሮች የበረሃ አንበጣ ለመከላከል አጋዥ ቴክኖሎጂ ብትልኩልን ይሻላል ማለታቸውን ተከትሎ ባለሙያዎች በማማከር ድሮኗ ከቻይና ተገዝታ መላክዋ ተናግረዋል። እስራኤል ሀገር የሚኖሩ የትግራይ ተወላጆችና ባለሀብቶች በመተባበር እንዲሁም የትግራይ ተወላጆች በቻይና ሀገር የሚኖሩ በሀገራችን ባለፈው አመት የታየው የአንበጣ መንጋ በጣም አሳሳቢ ስለነበር ለመከላከል በሁለት ሳምንት ውስጥ እንደምትገባ ሂደቱ ጨርሰውልን፣ እኛም ገንዘብ ከፍለን ባለፈው መጋቢት ወር ነበር ወደ አዲስ አበባ ይገባችሁ። ስንልከውም ለትግራይ ክልል የግብርና ቢሮ በሚል አድራሻ ነው የተላከው። ምክንያቱም የግል ስላልሆነም አንበጣ ለመከላከል ኬሚካል የምትረጭ ድሮን ስለሆነች አድራሻው ወደ ክልሉ መንግስት ነው የላክ ነው ነው ያሉት። ካለው የፖለቲካ አለመስማማት አንጻር አሁን ያጋጥሞች ችግር በመገመት አስቀድመን ከክልሉ ግብርና ቢሮ ተነጋግረን እነሱም እንደዚህ አይነት ኢንዱስትሪያል ድሮን ወደ ሀገር ውስጥ ማስገባት የተፈቀደ መሆኑ አረጋግጠውልን ነው የተላከው ብለዋል። የጉምሩክና ሌሎች አስፈላጊ ሰነዶች ብናሟላም ወደ ክልሉ የግብርናና ገጠር ልማት ቢሮ ግን ሳይደርስ በፌዴራል መንግስት ተይዟል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለም በተያያዘ የመቀሌ ዩኒቨርሲቲ ያስመጣው አንድ ሰው አልባ በራሪ ቁስ ወይም ድሮን ፈቃድ ያላገኘው የደህንነት መስፈርቶችን ባለማሟላቱ እንደሆነ የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር አስታውቋል። ዋና ዳይሬክተሩ ዶክተር ሹመቴ ግዛው ለአሜሪካ ድምጽ እንዳስታወቁት ዩኒቨርሲቲው ያስመጣው ድሮን መጠን ግለሰቦች ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ ነው። ጉዳዩ የፌዴራል ተቋም ከሆነው መቀሌ ዩኒቨርሲቲ እንጂ ከትግራይ ክልል ጋር የተገናኘ እንዳልሆነም ያስታወሱት ዋና ዳይሬክተሩ ምላሹን በጊዜው መገለጹን አመልክተዋል። ይህም ሆኖ የፌዴራል መንግስቱ ትግራይን ጨምሮ የአንበጣም መንጋ በተከሰተባቸው የአገሪቱ አካባቢዎች በድሮንና በአውሮፕላን የታገዘ የኬሚካል ርጭት እያካሄደ መሆኑን ዶክተር ሹመቴ ተናግረዋል። የመረጃ መረብ ደህንነት ኤጀንሲ ኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛውን በስልክ ያነጋገረው እስክንድር ፍሬው ተከታዩ ልኳል። የሰው አልባው በራሪ ወይም ድሮን ጉዳይ በትግራይ ክልላዊ መንግስትና በፌዴራል መንግስቱ መካከል የቀጠለው ውዝግብ ተከታይ ነው። የክልሉ ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀደም ሲል ሲናገሩ የአንበጣ መከላከል ስራቸው ከፌዴራል መንግስቱ እንቅፋት እየገጠመው እንደሆነ ገልጸው ነበር። የክልሉ ግብርና ቢሮ ደግሞ የአንበጣ መንጋን ለመከላከል ዓላማ ከውጭ የመጣ ሰው አልባ በራሪ ቁስ ወይም ድሮን በፌዴራል መንግስቱ ተይዞብናል ብሏል። ከዚህ ጋር በተያያዘ ስሙ የተጠቀሰው የፌዴራል ተቋም የመረጃ መረብ ደህንነት ኤጀንሲ ግን የደህንነት ፍተሻ መስፈርት አሟልቶ ፈቃድ የተከለከለ ድሮን እንደሌለ አስታውቋል። የኤጀንሲው ዋና ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ እንዳብራሩት የድሮን ፈቃድ ጥያቄ የደረሳቸውም ከትግራይ ክልላዊ መንግስት ሳይሆን የፌዴራል ተቋም ከሆነው ከመቀሌ ዩኒቨርሲቲ ነው። እሺ፣ እስክንድር አመሰግናለሁኝ። ጥያቄውን ብታስተካክልልኝ ደስ ይለኛል። ወደ ትግራይ ክልል እንዳይገባ የተደረገ ድሮን ሳይሆን መቀሌ ከክልሉ ጋር የሚገናኝ ጉዳይ ስለሌለው አንዳንድም ወገኖችን ሲያነሱልኝ ከክልሉ ጋር ሲያገናኙ ከክልል ጋር የሚገናኝ ነገር የለውም የመቀሌ ዩኒቨርሲቲ አንድ ስድስት ወር በፊት ድሮን እንድናስገባለት ጠይቆ የተለያዩ ምልልሶችን በአካልም በስልክም በገዛቤም ልውውጥ አድርገናል እና አሁን ነው ከክልሉ ጋር ለማገናኘት ለምን እንደተፈለገ እኔ ባላቅም ግን የመቀሌ ዩኒቨርሲቲ ባለሙያዎችን ሀላፊዎች ጋር ነበረ ኮሚኒኬሽን እናደርግ የነበረው ሳይል ሀገር የሚገኙ የትግራይ ተወላጆችም ስለመሆናቸው በኋላ ላይ ነው የተነገረ። በእርዳታ ያገኘ ነው ሊሆን ይችላል። እዛ ያሉ ወገኖች ገዝተውት ሊሆን ይችላል። በእርዳታ ያገኘ ነው ድሮን አለና እሱን ድሮን አስገቡንን የሚል ጥያቄ ቀድሞ ጥያቄውን ፕሮሰስ ለማድረግ የተወሰነ ርቀት ይሄደን ነበር። በኋላ ላይ ግን ያው ትንሽ አስቸጋሪ ሁኔታዎች ገጠሙ። አሁን ካለው ነባሪያ ሁኔታ አንጻርና ካለን አሰራር ከተፈቀደው ሬንጅ ውጭ በላይ ሆኖ፣ ግለሰቦችና ተቋማት ሊይዙት ከሚገባው በላይ ሆኖ በመገኘቱ ምክንያት ያንን ፋይናላይዝ ማድረግ አልቻል። ስለዚህ ከዚህ አንጻር ነው እና ቀጥታ ጉዳይ የሚገናኘው ፌዴራል መንግስት ተቋም ከሆነው ከመቀሌ ዩኒቨርሲቲ ጋር ነው ማለት ነው። ወደ አገር ውስጥ ለሚገባ ድሮን ወይም ሰው አልባ በራሪ ፈቃድ የሚሰጥበት የራሱ መስፈርትና መመሪያ እንዳለው ዶክተር ሹመቴ አስታውሰዋል። መቀሌ ዩኒቨርስቲ አስመጣሁት ያለው ድሮን መጠንና ደረጃ ግን ግለሰቦችና ተቋማት እንዲይዙት ከሚፈቀደው በላይ መሆኑን የተናገሩት አሁን በኢትዮጵያ ባለው የአሰራር ስርዓት እየተፈቀደው ያሉ የድሮን አይነቶችንም አብራርተዋል። ድሮኖቹ የተለያየ ካታጎሪ አላቸው። አጠቃላይ እኛ ጋር ወደ አምስት የድሮኖች ካታጎሪ ያለ አሁን ባለው ደረጃቸው ማለት ነው። ደረጃቸው በሳይዝ እና በአገልግሎት ማይክሮ ድሮኖች አሉ። በጣም አነስተኛ፣ አነስተኛ፣ መካከለኛ እና ላርጅ ተብለው የሚጠቀሱ ናቸው። እነዚህ ደግሞ አገልግሎታቸው እንደዚሁ ይለያያል ማለት ነው። ለተለያየ ለፎቶግራፍ፣ ለቪዲዮ አጠቃላይ ለሪክሬሽነል ፐርፐዝ እና ሌላ ለፕራይቬት አክቲቪቲዎች ደግሞ በግል ለግል የሚጠቀሙባቸው አሉ። ሶስተኛው ደግሞ በአካካ አገልግሎቷ ስንመራ የኮመርሻል አክቲቪቲ ላይ የምንጠቀምባቸው አሁን የተጠየቀውን አይነት ድሮን ጨምሮ ማለት ነው። ኮመርሻል ሲባል ለንግድ ተግባራት ማለት ነው። ለንግድ ተግባራት እና ሌሎች አክቲቪቲዎችን ጭምር ይሄ የማጓጓዝ መርጨት፣ የኮንሰንስ ሰርቬይ መስራት፣ እነዚህ እነዚህ ሰዎች የሚሰሩት ኮመርሻል ድሮንስ ብለን ነው የምንጠራቸው ማለት ነው። ስለዚህ እነዚህ በሶስት ተከፍለዋል። የማስገባቱ ሂደት ሬንጁ ለምሳሌ ከመቶ ግራም እስከ ሁለት ግራም ያሉ ድሮኖች ይመጣሉ። ለፎቶግራፍ ለማንሻ እና ለተለያዩ አክቲቪቲዎች ለፐርሶናል አክቲቪቲዎች የሚጠቀሙባቸው ናቸው። ለቪዲዮም ጭምር ቪዲዮም ጥቅም ላይ ይውላሉ። እነ አሁን ያሏቸው ይቀርጻሉ በጣም ትንሽ ትንሾች ናቸው ከመቶ ግራም እስከ ሁለት ኪሎ ግራም ድረስ ያሉ ድሮኖች አሉ እነሱ አንድ ካታጎሪ ናቸው እነሱን የምናስገባበት እና ይሄ እንግዲህ እኛ እናስገባለን ስንል ወደ አምስት አካባቢ የሚደርሱ ተቋማት አሉ ይሄንን በቅንጅት የሚሰሩ ማለት ነው ምክንያቱም የሲቪላይዜሽን ኬዝ አለ የቴክኖሎጂ ሴኪሪቲ ኬዝ አለ እኛ ጋር ብሔራዊ መረጃ አለ። አየር መንገድ ጋር የሚሰራ ነገር አለ። ትራንስፖርት ሚኒስቴር አለ። ብዙ አሉ ተዋናዮች አለ። ቴክኖሎጂና ኢኖቬሽን ሚኒስቴር አለ። እነዚህ ተዋናዮች በሙሉ አንድ ላይ አይተው የተከፋፈለና አሁን እየሰራንበት ያለ ነው ነው ማለት ነው። ከዛ ሁለተኛው ካታጎሪ ከሁለት ኪሎ ግራም እስከ ሀያ አምስት ኪሎ ግራም ድረስ የሚደርሱ ድሮኖች ናቸው። እነሱም ደግሞ ሲመጡ ምን መስፈርት ማሟላት አለባቸው ተብሎ እንደዚሁ ተቀምጠዋል ማለት ነው እስካሁን ድረስ እኛ ክሊር እያደረግን ከሌሎቹ አካላት ጋር እየተነጋገር ነው ማለት ነው። አገልግሎት እንዲሰጡ የገቡት እስከ ሀያ አምስት ኪሎ ግራም ድረስ ያሉ ድሮኖች ናቸው ማለት ነው። እስከዚህ ያሉ ድሮኖች በተለያየ መንገድ ተለያየ አገልግሎት ገብተው አንዳንዶቹ እንደውም ገብተው እንደገና ሁሉ እንዲያስመዘግቡ በቅርቡ በኢትዮጵያ አየር መንገድም ሲቪል አቪዬሽን ባለስልጣን ያድርጉላቸው እንደገና ሪሬጅስትሬሽን እንዲያካሂዱ ተጠይቀው ያንን እየሰሩ ነው ያሉት ማለት ነው። የመቀሌ ዩኒቨርሲቲ ያስመጣው ድሮን አይነት ግን ግለሰቦችና ተቋማት ሊይዙት ከሚፈቀደው በላይ መሆኑን ነው ዶክተር ሹመቴ ያብራሩት ጀመር ከእስራኤል ሀገር እንደመጣ ተደርጎ ነው ሪፖርት የቀረበልን ወይም ደግሞ ብሎፍሌድን ጉያን ነው የሚያሳየው ስሪቱን ስናይ ከቻይና ሀገር ነው የመጣው ኦኬ እሱም ችግር የለው ምናልባት በእርዳታ ከዛ ተገሰመ ሊሆን ይችላል ብለን ፕሮሰስ ለማድረግ አሁኑ ሲሞከር የቸገርነው ነገር ምንድን ነው ይሄኛው 60 ኪሎ ግራም ሆነ 60 ኪሎ ግራም ነው። እኛ እንግዲህ ቅድም እንደገለጽኩልን እስከ 25 ኪሎ ግራም ድረስ ይሁንታ እየሰጠን ፍቃድ እየሰጠን ባለው መመሪያ መሰረት እናስተናግድ ቆይተን ይሄኛው ድሮን 60 ኪሎ ግራም ሆነ ከተጠቀሰው ሬንጅ እጅግ በጣም በጣም በሰላሳ አምስት ኪሎ ግራም ብልጫ አለው። ስለዚህ ያደረግነው ምንድን ነው ይሄ ሬንጅ ውስጥ የለም። ስለዚህ ሲቪል አቪዬሽን፣ ሌሎች ኢኖቬሽንና ቴክኖሎጂ ቢመለከቷቸው እኛ በተሰጠነ ሬንጅ ውስጥ ያለውን የቴክኖሎጂ ሴኩሪቲ ጋር በተገናኘ ማየት ነው የሚጠበቅብን። ያንን ስናይ ከዛ ከተጠቀሰው ሬንጅ በላይ ሆነ። ምናልባት ወደ ግብርና ሚኒስቴር አስተላልፈ ነው ወይም ደግሞ ኢኖቬሽንና ቴክኖሎጂ ሚኒስቴር ወይም ደግሞ በሌላ መንገድ በቅንጅት እንኳን አገልግሎት ይስጥ የሚባል አይደንቲቲ የሚገልጽ የማንነት ዶኩመንት የለው የአጠቃቀም መመሪያ የለውም። ስለዚህ በዋናነት ደህንነት መስፈቶችን አላሟላም ብለን ነው ማለት ነው ያሉ እንጂ የተለየ ነገር የሚያደርገው ነገር የለም። ፈጽመው እዛ ካሉ ዩኒቨርሲቲ ካሉ እኛ የምናውቃቸው ጓደኞቻችን ጭምር ጋር ተነጋግረናል። ክሊር አድርገን የላቸዋል። እነሱም አንደርታ አድርገዋል። ግን ምናልባት ያላወቀው ለገበሬን ተብሎ የመጣ ነው። እንደዚህ ተከለከለ ሊ ሲባል እኛንም ይሰማናል። ምክንያቱም በዚህ ሰዓት መንግስትም ምናልባት እንደሰማኸው ሰሞኑን በኪራይ ሁሉ አውሮፕላኖችን፣ በግዢ ሌሎች ድሮኖች ሁሉ እያመጣ እየተረባረበ ነው እና ይህ እጃችን ላይ ኖሮ ለዛ አገልግሎት በእርግጥ መቶ መጠቀም የሚቻል ቢሆንና የሴኪዩሪቲ መስፈርቶችን የሚያሟላ ቢሆን እኛም ሄደው ህዝባችንን ቢጠቅም ችግር የለውም። የሚያስቸግር ነገር አልነበረውም እና ይሄ ነገር ችግር ስላጋጠመ ነው መስሪያ ቤታቸው የደህንነት ማረጋገጫ የሚሰጠው እየመጡ ያሉ ቴክኖሎጂዎች ደህንነት ምን ያህል የተጠበቀ እንደሆነ በማጣራትና በህብረተሰቡ ላይም ምንም አይነት ጉዳት እንደማያደርሱ ታሳቢ በማድረግ መሆኑን ዋና ዳይሬክተሩ ገልጸዋል። ከዓለም ከፍተኛ የደህንነት ስጋቶች መካከል ሳይበርና ድሮን እንደሚገኙበትም አስታውሰዋል። የመቀሌ ዩኒቨርሲቲ አስመጣውት ያለውን ሰው አልባ በራሪ ወይም ድሮን አይነትና የሚመጣበትን ዓላማ በተመለከተ ቀድሞ መነጋገር ይቻል እንደነበር የጠቀሱት ዶክተር ሹመቴ አስመጪዎቹ ግን ያንን አለማድረጋቸውን አስረድተዋል። ቴክኖሎጂ ሲመጣ ቴክኖሎጂውን ሰፖርት ሊያደርግ የሚችል ፕላትፎርም መኖር አለበት። አለበለዚያ የአዳዲስ ቴክኖሎጂዎችን ኢንጀክት ባደረጉን ቁጥር ማህበረሰባችንና የራሱ የሆነ የምንፈጥረው ሌላ ችግር እንዳይኖር ለዛ የምንጠነቅጣል። እየመጡ ያሉ የቴክኖሎጂዎች ደህንነታቸው ምን ያክል የተጠበቀ እንደሆነና ማንኛውም የህብረተሰባችን ክፍል ላይ ምንም አይነት ችግር ላያደርሱ ታሳቢ በማድረግ እነዚህን ነው የሴኪሪቲ ክሊራንስ የምንሰጠው ማለት ነው። ያንን መልቀቅ ያልተቻለው በዚህ ምክንያት ነው። እነሱ ተንበያ አካሂደው ቀድመንም መነጋገር ይቻል ነበር። ቀድመን ተነጋግረን አሁን የግብርና ሚኒስቴር እንደሚያደርገው ተቀናጅተው አስመጥተው እዚ አካባቢ ያለውን ስራ መስራት ሲሆን ነበር። ቀድሞ ይጠየቃል። እነዚህ ድሮኖች በተለይም ደግሞ ከሁለት ኪሎ ግራም በላይ ሲሆኑ ቀድሞ ላስገባ ነው ይሄ ነው ስፔሲፊኬሽኑ ተብሎ ይጠየቃል። ያም አልተደረገም። ከመጣ በኋላ ነው ይህንን ድሮን አስገቡልን የሚል ጥያቄ ቀረበ ነው። የግብርና ሚኒስቴር ትናንት ይፋ ባደረገው መረጃ የአንበጣ መንጋ በተከሰተባቸው የደቡባዊ ትግራይ እና የምስራቅ አማራ አካባቢዎች በአውሮፕላን የታገዘ የኬሚካል ርጭት ስራ መጀመሩን አስታውቋል። የፌዴራል መንግስቱ በኪራይ ያስመጣቸው ድሮኖችም ታዲያ በዚሁ የኬሚካል ርጭት ስራ ላይ የተሳተፉ መሆኑን የኢንሳው ዳይሬክተር ዶክተር ሹመቴ ግዛው ለአሜሪካ ድምፅ ተናግረዋል። እስከ አንድ ሶስት ቀን በፊት ሁለት ድሮኖች የመጀመሪያውን ዙር ገብተው እየረጩ እንደነበሩ ድሬዳዋ ላይ እንደጀመሩ ከዛም በኋላ ኩምቦልቻ ላይ ቤዝ አድርገው የተወሰነ አማራና የትግራይ ክልልን ጨምረው ርጭት ለማካሄድ ትናንትና በዛኛ ወደ ሰሜኑ ክፍል እንደሄዱና ርጭት እንዳካሄዱ አውቃለሁ። እንደማይነጋገሩና እንደማይጻጻፉ ያስታወቁት የፌዴራሉና የትግራይ ክልል መንግስታት በዚህ የአንበጣ መከላከል ተግባር እንዴት እየተቀናጁ እንደሆነ ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ ኮልጌታ አጽባህ ና እስክንድር ፍሬውን ላደረሱን ዘገባ እናመሰግናለን። ከአሜሪካ ድምጽ መጽሄት ነው እያደመጣችሁ ያላችሁት። የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሄት ይቀጥላል። በትግራይ አካባቢዎች የተከሰተውን የበረሃ አንበጣ መከላከል እንዳይቻል መረጃ ከመከልከል ጀምሮ እንቅፋት እየፈጠረ ያለው የትግራይ ክልል መንግስት እንጂ ግብርና ሚኒስቴር አለመሆኑን የሚኒስቴር መስሪያ ቤቱ አስታውቋል። ክልሉ እንደ ሀገር የተከሰተውን የበረሃ አንበጣ የፖለቲካ ቅርጽ ከመስጠት እንዲቆጠብም ሚኒስቴር መስሪያ ቤቱ አሳስቧል። መስፍን አራጌ ተከታዩን ዘገባ ልኳል። የፌዴራል መንግስት ትግራይ ለይቶ በሌሎች አካባቢዎች የኬሚካል ርጭት ያደርጋል የሚለውን ክስ ሚኒስትር ዴታ ወንዳለ ሀብታሙ ከእውነት የራቀ ነው ብለውታል። እንደውም መረጃ ባለመስጠት የመከላከል ሂደቱ ላይ እንቅፋት እየፈጠረ ያለው የትግራይ ክልል ነው ባይ ናቸው። አሁን ባለ ሁኔታ ተሰጠ የተባለው መግለጫ ዝም ብሎ ለፖለቲካ ትርፍ የሚደረግ ካልሆነ በስተቀር ህወት ኮኦርዲኔት እንዲሰጡን አላማት አካባቢ ያሉ የግብርና መዋቅሮቻችንን የወረዳ ጠይቀናቸው ሊሰጡን ፈቃደኛ አይደሉም። በክልሉ መንግስት በኩል ፈቃድ ካላገ ያገኛችሁ ልንሰጥ አንችልም ያሉ። ኮኦርዲኔት ማለት አቶ እንዳለ ኮኦርዲኔት የሚባለው ምንድን ነው? በጣም በሚረጭበት ሰዓት አውሮፕላኑ በጣም በተለየ ሁኔታ ቴክኒካል የምትገኝበትን ቦታ የሚያመለክት ነው። ይሄ ባለሙያዎች የሚያውቁት ነው። ቴክኒካል ነው። ይህንን መረጃ ለመስጠት የማንንም አካል ጣልቃ ገብነት አያስፈልግም። በቀጥታ የወረዳው ግብርና ይህን መስጠት ይችላል። ስልጠና ወስደዋል። ያም ሆኖ ትናንት ቆቦ አካባቢ በተገኘው ጥቆማ መሰረት ለወረዳው አጎራባች በሆኑ የትግራይ ወረዳዎች ላይ መለስተኛ ርጭት እንደተደረገ ጠቅሰዋል። ትናንትና ሳይቀር እኮ መኪናዎቻችን ገብተው ረጅተው ወጥተዋል። በመሬት ላይ ማለት ነው፣ አላማጣ አካባቢ። ስለዚህ ያለው ችግር ምንድን ነው? ይሄ አንበጣ አርሶ አደሮችን የሚጎዳ ስለሆነ ይህንን ለፖለቲካ ፍጆታ ማዋል በእውነት በጣም ነው የሚያሳዝነው። የትግራይ ክልል የአውሮፕላን ርጭት ያስፈልጋቸዋል የተባሉ ቦታዎችን ለይቶ በተደጋጋሚ ማሳወቁንና የፌዴራሉ መንግስት ግን ትግራይን በፖለቲካና በኢኮኖሚ ለማዳከም ባለው አጀንዳ ምክንያት ተገቢውን ምላሽ እንዳልሰጠ ጠቅሶ ይወቅሳል። ይህንንም ሚኒስትር ዴታው ፈጽሞ እየተሳሳ ተሟላ ተሲሉ ያጣጥሉታል ግብርና ሚኒስቴር ምንም አይነት እነሱ ጥያቄ ጠይቀው እምቢ ያለበት ጉዳይ ካሁን ድረስ የሚታወቅ በመስሪያ ቤታችን አንድም ነገር የለም እና ይሄ ነው ያለው እውነታ ነገሩን ለማብረድና ወይም ለማርገብ ሲባል ክልሉ ጋር ለመገናኘት ጥረት አድርጋቸው ነበረ እንግዲህ ይህን በተመለከተ ያው የፌዴራል መንግስቱ ከክልሉ ጋር በምን መልክ መገናኘት እንደሚገባው ባለፈው ያው የፌዴሬሽን ምክር ቤት በተገቢ ሁኔታ መመሪያ አውጥቷል ይሄ ግልጽ ነው እኛ አሁን ወረዳዎቹ ጋር ነው እየተገናኘን ያለነው የወረዳ አመራሮቹን በተገቢ ሁኔታ ለማገኘት ጥረት አድርገናል። የወረዳ አመራሮቹ ግን ክልል ካልፈቀደ በስተቀር ይሄንን ነገር ለማስተናገድ ፈቃደኛ አልሆኑም እንጂ ከዛ ውጪ የግብርና ሚኒስቴር እነሱን ላለማገልገል ምንም አይነት ምክንያት የለውም። አርሶ አደሮችን ለማገልገል ነው የተቋቋመው። ተቋሙ የአርሶ አደር ተቋም ነው። ገብተን ለመስራት ግን ምቹ ሁኔታ እንዲፈጥሩልን ነው። በዚህ አጋጣሚ ጥያቄ ማቅረብ የምፈልገው የአርሶ አደርን ደህንነት፣ የምግብ ዋስትናን ጥያቄ ውስጥ የሚከት ክስተትን ለፖለቲካ ጥቅም ማዋልም ተገቢ እንዳልሆነ ተናግረዋል። የአመራሩንም፣ የባለሙያውን ማስተሳሰብ የማይገልጽ ሀሳብ ነው የገለጹት። መግባባቱ ባይፈጠርስ በእናንተ በኩል ከዚህ በኋላ ምንድን ነው የምታደርጉት? እኛ እንግዲህ የልማት መስሪያ ቤት ነን። ልማቱን ለመስራት የሚያስችሉ ሁኔታዎች፣ በተለይም ደግሞ በማዕከላዊ መንግስት በኩል ከትግራይ ጋር ተነጋግሮ ምቹ ሁኔታዎች ከተፈጠ ማንኛውንም አገልግሎት ለእርሶ አደሩ ለመስጠት በእኛ በኩል ዝግጁ ነ በቅርቡ የአንበጣ መንጋውን ለመከላከል በኮምቦልቻ ከተማ በተጠራዊ ምክክር መድረክ የአማራና የአፋር አመራሮችና ባለሙያዎች ሲታደሙ የትግራይ ክልል ተወካዮች አለመገኘታቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። አንበጣው በስፋት ከተከሰተባቸው አካባቢዎች አማራ፣ አፋርና ኦሮሚያ ክልሎች በቀዳሚነት ይጠቀሳሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ እስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ለኮቪድ-19 ቫይረስ ተጋልጠው ሕክምናቸውን ሲከታተሉ ከቆዩ በኋላ በዶክተራቸው ከቫይረሱ ነጻ በመሆናቸው ሌሎችን ሊበክሉ አይችሉም የተባሉት ፕሬዚዳንታዊ እጩ ዶናልድ ትራምፕ ወደ ምረጡኝ ዘመቻቸው ለመመለስ የመጀመሪያውን ሳምንታቸውን ይዘዋል። ምርጫው ሊጠናቀቅ ሶስት ሳምንታት የቀሩት ሲሆን ፕሬዚዳንታዊ እጩዎቹ ትራምፕ እና የዲሞክራቲክ ፓርቲ ቲ እጩ ጆ ባይደን ብርቱ ፉክክር ወደሚጠይቁት የአሜሪካ ክፍለ ግዛቶች በመዘዋወር ደጋፊዎቻቸውን ሊያነቃቁም ተነሳስተዋል። የቪኦኤ ሪፖርተር ኤልዛቤት ሊ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ ያቀርበዋል። ደረጃን እናመሰግናለን እንደ አውሮፓውያን የዘመን አቆጣጠር በ2016 ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆነው የተመረጡበትና ብሪታኒያ ከአውሮፓ ህብረት ለመውጣት የወሰደችው ውሳኔ በጊዜው የህዝባዊነት ፖለቲካ አቀንቃኝነት ድል ተደርጎ ተቆጥሮ ነበር ዛሬ ታዲያ ከአራት አመት በኋላ ትራምፕ ለዳግም ምርጫ በያዙ ጥረት ከዲሞክራቱ ተቀናቃኛቸው ጆ ባይደን ጋር በጊዜው ብርቱ ትንቅንቅ ላይ ናቸው ብሪታንያ በአንጻሩ ብሪግዚት በሚል ልዩ አጠራር የሚታወቀው ከህብረቱ አባልነት ጨርሳ ለመውጣት በምታደርገው የሽግግር ሂደት ከመጨረሻ ወርከን ላይ ትገኛለች። ሄንሪ ሪጅዌል ከለንደን የፖለቲካ አዋቂዎችን ዋቢ አድርጎ ባጠናቀረው ዘገባ እንዳመለከተው የእንግሊዝ ድህረ ብሪግዚት ዕጣ በሳምንታት ውስጥ ከሚካሄደው የዩናይትድ ስቴትስ ምርጫ ውጤት ጋር በእጅጉ ተቆራኝቷል። ዝርዝሩን አሉላ ከበደ ያቀርበዋል። ምርጫው እየተቃረበ መጥቷል። ከፍሎሪዳ እስከ ኦሃዮ ያሉ ደጋፊዎች ከእጩዎቻቸው ዙሪያ ተሰልፈዋል። አሻሚና አፎካካሪ በሆነችው ፍሎሪዳ የፕሬዝደንት ትራምፕ ደጋፊዎች በኮቪድ-19 ቫይረስ ከተጠቁ በኋላ አገግመው ወደ ምርጫ ዘመቻቸው የተመለሱትን ፕሬዝደንት ትራምፕን ለማድመጥ ወደ ስፍራው የሚያስገባቸውን የትኩሳት መጠን እየተለኩ ገብተዋል። ፕሬዝደንቱ እንዲህ አሉ። ወደ ምርጫ ዘመቻው መመለሴን በይፋ ለማወጅ ቤቴ ወደ ሆነችው ፍሎሪዳ ተመልሼ መምጣቴ ደስ ይላል። አገግመው ስለተነሱበት የኮሮና ቫይረስም የሚከተለውን ተናገሩ። አሁንም ኮሮና አይነካህም ብለውኛል። ይሰማኛል። መጠንከሬ በጣም ይሰማኛል። ወደ ታዳሚዎቹ መራመድ እችላለሁ። ወደ መካከላችሁ መምጣት እችላለሁ። እዚያ ያላችሁትን ሁሉ አንድ በአንድ መሳም እችላለሁ። በኮቪድ-19 አይነኬ ስለመሆን ግን ሳይንስ ገና እርግጠኛ አይደለም። ለማንኛውም ጆ ባይደንን ለመደገፍ በኦሃዮ የተሰባሰበው የደጋፊዎች ሁኔታ ግን የተለየ ነው። እዚያ የነበሩት የዲሞክራቲክ ፕሬዚደንታዊ እጩ ባይደን ፕሬዚደንት ትራምፕ የኮሮና ቫይረስ ህመማቸውን ስለሚያስተናግዱበት ሁኔታ የሚከተለውም ብለዋል። እኚህ ሰው ታመውና ተመርምረው ከወጡ በኋላ እንኳ የሚያሳዩት አደገኛ ባህሪ ነው። ጨርሶ የማይገባ ነገር ነው። ዶናልድ ትራምፕ በፕሬዚደንትነቱ እየቆዩ በሄዱ ቁጥር የበለጠ አደገኛ እየሆኑ ይሄዳሉ። ትራምፕ ምናልባት ሊያሳዩ የፈለጉት ጠንካራ ሆነው መታየትን ነው ይላሉ የስታንፎርድ ዩኒቨርሲቲ ፖለቲካል ሳይንቲስት ብሩስ ኬን። I'm not sure that there was a better way to spin it. I mean, certainly if he looked and vulnerable... His reaction to the COVID and some of the statements he's made about COVID and his ለኮቪድ-19 የሚሰጡት ምላሽ ወይም ስለ ኮቪድ የተናገሩት በሙሉ እኔን አይነካኝም፣ ይኸው ሊያጠቃኝ አልቻለም የሚለው አባባላቸው በአረጋውያን መራጮች ዘንድ የተወደደላቸው አይመስለኝም። በተለይ በፍሎሪዳ ያሉት በርካታ ጡረተኞችና የኮቪድ ተጠቂዎች ለቫይረሱ በአደገኛ ሁኔታ የተጋለጡ ብቻ ሳይሆኑ በኮቪድ-19 ሊሞቱ የሚችሉ ሰዎችም ናቸው። ምንም እንኳ ትራምፕ በ2016 ፍሎሪዳን ያሸነፉ ቢሆንም በ2020 ግን ፍሎሪዳ አሻሚ ናት በቅርብ የወጣው የህዝብ አስተያየት መሰብሰቢያ እንደሚገልጸው ባይደን ትራምፕን በጥቂት ይቀድማሉ ያ ለሁለቱም እጩዎች ክፍለ ግዛቲቱን አሻሚ ያደርጋታል አሁንም ብሩስ ኬን ይህንን ያስረዳሉ ስ ትራምፕ ለማድረግ የሚሞክሩት ነገር ደጋፊዎቻቸው ወጥተው ድምፅ እንዲሰጡ ማነቃቃት ነው። ምክንያቱም በተለይ ነጮቹ ወንዶች ወደ ምርጫው ቦታ በርከት ብለው ቢወጡላቸው ከሴቶችና አረጋውያን መካከል ሊያጧቸው የሚችሉትን ድምፆች ሊያካክሱላቸው ይችላል። በባይደን የምርጫ ዘመቻ በኩልም ያለው ትኩረት በክሊንተን ጊዜ የተሰራው ስህተት እንዳይደገም ማድረግ ነው። ካ ዝርያ ያላቸውና ላቲኖስ የሚባሉት ከነጭ አሜሪካውያን ቀጥለው በአሜሪካ ትልቁን የመራጩን የማህበረሰብ ክፍል ድርሻ የያዙ ናቸው በመሆኑም በምርጫው ትልቅ ሚና ይጫወታሉ። በብሔራዊ ደረጃ ሁለት ለአንድ በሆነ ብልጫ ከትራምፕ ይልቅ ባይደንን የሚደግፉ ቢሆንም በፍሎሪዳ በሚገኙና አብዛኞቹ መራጮች በሆኑበት የኩባ ተወላጅ በሆኑ አሜሪካውያን ዘንድ ትራምፕ የተሻለ ድጋፍ አላቸው። በአገሪቱ ለመራጮች ዋነኛ ትኩረት ጉዳይ ሆኖ የሚወጣው የኮቪድ-19 ጉዳይ ነው። በመሆኑም መላ አሜሪካውያን ወረርሽኙን እየተፋለመች ያለችው አገራቸው በማን መመራት እንደሚገባት በድምፃቸው ያረጋግጣሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ደረጀን እናመሰግናለን። እንደ አውሮፓውያን የዘመን አቆጣጠር በ2016 ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው የተመረጡበትና ብሪታኒያ ከአውሮፓ ሕብረት ለመውጣት የወሰደችው ውሳኔ በጊዜው የህዝባዊነት ፖለቲካ አቀንቃኝነት ድል ተደርጎ ተቆጥሮ ነበር። ዛሬ ታዲያ ከአራት ዓመት በኋላ ትራምፕ ለዳግም ምርጫ በያዙ ጥረት ከዲሞክራቱ ተቀናቃኛቸው ጆ ባይደን ጋር በጊዜው ብርቱ ትንቅንቅ ላይ ናቸው። ብሪታንያ በአንጻሩ ብሪግዚት በሚል ልዩ አጠራር የሚታወቀው ከህብረቱ አባልነት ጨርሳ ለመውጣት በምታደርገው የሽግግር ሂደት ከመጨረሻ ወርከን ላይ ትገኛለች። ሄነሪ ሪጅዊል ከለንደን የፖለቲካ አዋቂዎችን ዋቢ አድርጎ ባጠናቀረው ዘገባ እንዳመለከተው የእንግሊዝ ድህረ ብሪግዚት ዕጣ በሳምንታት ውስጥ ከሚካሄደው የዩናይትድ ስቴትስ ምርጫ ውጤት ጋር በእጅጉ ተቆራኝቷል። ዝርዝሩን አሉላ ከበደ ያቀርበዋል። ብሪታንያ የአውሮፓ ህብረትን ለቃ ለመውጣት ህዝበ ውሳኔ ባካሄደችበት ዕለት ነው። በአውሮፓውያኑ የዘመን አቆጣጠር 2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ የነበሩት ዶናልድ ትራምፕ ስኮትላንድ ከሚገኘው የጎልፍ መጫወቻ ርስታቸው ሲመጡ የብሪታንያን ከአህጉራዊ ህብረት መነጠል የሚደግፍ መልእክት ይዘው ነበረ። ሰዎች ምንጊዜም ቢሆን አገራቸውን ማስመለስ ይፈልጋሉ። ከድፍን አራት ዓመታት በኋላ ብሪታንያ ከአውሮፓ ህብረት ለመነጠል የያዘችው ጉዞ ሊገባደድ ተቃርቧል። የብሪታንያ መንግስት የሀገሪቱን ምጣኔ ሀብት ለማንሰራራት ከዩናይት ስቴትስ ጋር ከሚደረስ አዲስ የንግድ ስምምነት ላይ አነጣጥሯል። ኤያን ቦንድ የአውሮፓ ተሃድሶ የጥናት ማዕከል ተመራማሪ እና የውጭ ጉዳዮች ፖሊሲ ዲሬክተር ናቸው። እርግጥ ነው ትራምፕ፣ የብሬኤግዚት ደጋፊ ናቸው። ይሁንና በነፃ የሚገኝ ነገር ያለመኖሩን የእንግሊዝ መንግስት ከዩናይትድ ስቴትስ ጋር በነበረው በእስካሁኑ የንግድ ድርድር የተገነዘበ ይመስለኛል። እንግሊዝ ለምርቶቿ ከዩናይትድ ስቴትስ ገበያ የሚያስገባ የተሻለ እድል በፈለገች መጠን፣ በበኩሏም የምታጣው ያንኑ ያህል ይሆናል። ይሁንና አውሮፓ ሕብረትን ለቃ የምትወጣው ብሪታንያ ተመራጩ የዶናልድ ትራምፕ ማሸነፍ መሆኑን አጥብቀው የሚሞግቱት ሮበርት ኡልስ የብሬክሲት ደጋፊ የፓርላማ አባላት የሚበዙበት በርጅስ ግሩፕ በመባል የሚታወቀውና ዋና መቀመጫውን በለንደን ያደረገ የጥናት ተቋም ዲሬክተር ናቸው። ንዳት ን ስ በዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ከዩናይትድ ኪንግደም ጋር ጥብቅ የንግድ ግንኙነት ለመፍጠር ቁርጠኝነት ያላቸው አንድ እጩ አሉ። እኚም ሰው ዶናልድ ትራምፕ ናቸው። ይሄ እንዲሁ ተራ የፖለቲካ ምርጫ ጉዳይ አይደለም። ለብሪታንያ ምጣኔ ሀብት እድገት ወሳኝ የሆነ ጉዳይ ነው። በብሪታንያ የሚፈጠሩ የስራ ዕድሎች የዶናልድ ትራምፕን የዩናይትድ ስቴትስ ፕሬዚደንት ሆኖ መመረጥ ይሻሉ። ሰሞኑን የተለያዩ የእንግሊዝ መገናኛ ብዙሀን እንደዘገቡት ግን የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ወግ አጥባቂ ፓርቲ ከቀድሞ የብሬክሲት ውጥን ነቃፊና በሕዝብ አስተያየት መስጫ መመዘኛዎችም ብልጫ ድጋፍ እንዳላቸው ከሚዘገበው የትራምፕ ተቀናቃኝ ከዲሞክራቱ ፕሬዚዳንታዊ ዕጩ ጆ ባይደን ጋር ግንኙነት ለመመስረት ጥረት ይዟል። በብሬክሲት ጉዳይ የሚደረገው ስምምነት የሰሜናዊ አየርላንድን ሰላም ለአደጋ የሚያጋልጥ ከሆነ ከዩናይትድ ስቴትስ ጋር የሚደረግ የንግድ ስምምነት እንደማይኖር በቅርቡ ባይደን አስጠንቅቀዋል። አሁንም የአውሮፓ ተሐድሶ ጥናት ማዕከሉ ኤያን ቦንድ በአዎንታ የሚታየው ገጽታ ዩናይትድ ስቴትስ ጋር የሚደረግ ግንኙነትና ምንነት ወደ የት እንደሚያመራ የሚታወቅ ዩናይትድ ስቴትስ ከአትላንቲክ ማዶ ካሉ አገሮች ጋር ላሏት ኔቶን የመሳሰሉ ህብረቶችም በእጅጉ አመቺ ወይም የሚመረጥ ግንኙነት መኖር የሚያስችል ነው። ከባይደን ጋር ሊመጣ የሚችለው አሉታዊ ገጽታ ደግሞ ባይደን ከአየርላንዳዊ አሜሪካውያን ማህበረሰብ ጋር ያላቸው ቁርኝት ጥብቅ ነው፣ ራሳቸውም ከዚህ ማህበረሰብ የሚነሳ መሰረት ያላቸው እንደመሆናቸው ብሪታንያ ከአውሮፓ ህብረት ጨርሰው ለመውጣት ባደረገችው ስምምነትና የሰሜናዊ አየርላንድ ፕሮቶኮል የሚል መጠሪያ የተሰጠው ከዚሁ ከብሬክዚት ጋር የተያያዘ ሌላ ስምምነት ብሪታንያ ያለባትን ግዴታ አስመልክቶ ጠበቅ ያለ አቋም ሊይዙ መቻላቸው ነው። ዳንኤል ፊንክልስተንን የመሳሰሉ አንዳንድ ማዕከላዊነትን የሚያራምዱ ብሪታንያ ወግ አጥባቂ ፓርቲ አባላት ታዲያ የባይደንን ድል በተስፋ እየጠበቁ ነው። ለፓርቲውና ለሚያራምደው አስተሳሰብ ጤና ሲባል ዶናልድ ትራምፕ የሚያራምዱት አይነት አዋኪ ህዝባዊነት ይበልጥ ተቀባይነት ባለው የሪፐብሊካን የፖለቲካ አስተሳሰብ መተካት መቻሉ በጣም አስፈላጊ ይመስለኛል። እናም የፕሬዝደንት ትራምፕ መሸነፍ የብሪታንያው የወግ አጥባቂ ፓርቲ የቀደሙ እሴቶችን መልሶ ለማግኘትና የቀድሞ ገጽታውን መልሶ እንዲላበስ የሚያስፈልገው ወይም መሆን ያለበት የሂደት አካል ይመስለኛል። ብሪታንያ የኮሮና ቫይረስ ወረርሽኝ ያስከተለው እጅግ አውዳሚ ጉዳት ማግስት ሊያመጣ የሚችለው ከማይታወቀው ብሬክሲት እጣ ጋር ፊት ለፊት ትጋፈጣለች። የዩናይትድ ስቴትስ ምርጫ ውጤትም ከአውሮፓ ሕብረት ተነጥላ አዲስ መንገድ ለቀየስ በያዘችው በዚያች ሀገር መጪጣና ልትከተል በምትችለው አቅጣጫ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይታመናል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁ ነን አብራችሁን ሆኑ ወደ ተከታዩ ዘገባ እንለፍ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሪፐብሊካውያን አባላት ዳኛ ኮኒ ባሬት የጠቅላይ ፍርድ ቤት ዳኛ እንዲሆኑ ለማጽደቅ ባላቸው ቁርጠኛነት መሰረት ትላንት ሂደቱን ጀምረዋል። በሀገሪቱ ጠቅላላ ምርጫ ሊካሄድ የቀረው የሶስት ሳምንት ጊዜ ሆኖ ሳለ ነው ሂደቱን የጀመሩት። የምክር ቤቱ የህግ ኮሚቴ ዳኛዋን የማጽደቁን ሂደት የጀመረው የኮሮና ቫይረስ መዛመት በድምፅ አሰጣጡ ላይ ሊኖረው የሚችለውን ተጽዕኖ በሚያሳስቡበት ወቅት መሆኑን የአሜሪካ ድምጽ ዘጋቢ ካትሪን ጂብሰን ባጠናቀረችው ዘገባ ጠቅሳለች። አዳነች ሳህዬ ታቀርበዋለች። የህግ መወሰኛው ምክር ቤት የኮሮና ቫይረስን መዛመት ለመቀነስ ሲባል ላለፉት ሁለት ሳምንታት ያህል ተዘግቶ ቆይቷል። ራረት በህግ መወሰኛው ምክር ቤት ፊት ቀርበው ስለ ፍርድ ስርዓት ያላቸውን አመለካከት ገልጸዋል። ፍርድ ቤቶች ለእያንዳንዱ ችግር መፍትሄ ለማግኘት እና እያንዳንዱን ችግር ለማስተካከል የተቀየሱ አይደሉም። የፖሊሲ ውሳኔዎችና መንግስታዊ ብይኖች የሚደረጉት ለህዝብ ተጠያቂ በሆኑት በህዝብ የተመረጡ የፖለቲካ ክፍሎች ናቸው። አንዳንድ ሪፑብሊካውያን የፍርድ ኮሚቴው አባላት በኮሮና ቫይረስ የተያዙ ቢሆንም ወግ አጥባቂ አቋም ያላቸውን ዳኛ ለማስመረጥ ባላቸው ቁርጠኛነት ምክንያት የድምፅ መስጠቱ ሂደት እንዲቀጥል አድርገዋል። ለጠቅላላ ምርጫ አጭር ጊዜ በቀረበት በአሁኑ ወቅት የእድሜ ልክ ሹመት ሊሆን ለሚችል ቦታ በጥድፊያ ለማጸደቅ መሞከር ህገ መንግስታዊ አይደለም ለሚለው የዲሞክራቶች ተቃውሞ የህግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር ሊንዜ ግራም ምላሽ ሰጥተዋል። የማጽደቁ ሂደት ህገ መንግስታዊ አይደለም ሊባል የሚችልበት ምክንያት የለም። በታላቋ ሴት ህልፈት ምክንያት ክፍት ቦታ በመፈጠሩ በሌላ ታላቅ ሴት ለመተካት እየሰራን ነው። ፕሬዚደንት ዶናልድ ትራምፕ የማጸደቁን ሂደት እያፋጠኑ ያሉት በሁለት ምክንያቶች ነው ይላሉ ዲሞክራቶች። ዴሞክራቱ ሴነተር ዲክ ደርብን ያብራራሉ። ፕሬዚደንት ትራምፕ እሳቸው የሚፈልጓቸው ሌላ ዳኛ በጠቅላይ ፍርድ ቤቱ እንዲገቡ እንደሚሹ ግልጽ አድርገዋል። ከምርጫው በፊት ይህን ማድረግ የሚፈልጉትም በድምፅ አሰጣጥ ላይ በተለይም በደብዳቤ መምረጥን በሚመለከት የፍርድ ቤት ተግዳሮቶች ይኖራሉ ብለው ስለሚጠብቁ ነው። ፕሬዝደንት ትራምፕ በአሜሪካ ሕዝብ ሳይሆን ወግ አጥባቂ ዳኞች በበዙበት ጠቅላይ ፍርድ ቤት የሚወሰን ምርጫ እንደሚፈልጉ አመላክተዋል። በዩናይትድ ስቴትስ ጠቅላላ ምርጫ ከተካሄደ አንድ ሳምንት በኋላ በኦባማ አስተዳደር ወቅት በወጣው በተመጣጣኝ ዋጋ የህክምና ዋስትና ለማግኘት የሚያስችለውን ህግ ለመቀልበስ በሚደረገው ጥረት ላይ ጠቅላይ ፍርድ ቤቱ ክርክር ያካሄድበታል የጆርጅ ዋሽንግተን ዩኒቨርሲቲው ኬሲ ባርገት ያስረዳሉ የትራምፕ አስተዳደር ተመጣጣኝ ዋጋ የሚጠይቀውን የህክምና ዋስትና ህጋዊ አይደለም ብሎታል በሌላ አነጋገር በሚሊዮኖች ለሚቆጠሩ አሜሪካውያን የጤና ዋስትና የሚሰጠውን ህግ ለመንጠቅ ነው የሚፈልገው። ስለሆነም ዳኛ ባረት የጠቅላይ ፍርድ ቤቱ አባል ከሆኑ የኦባማ ኬር የሚለው መጠሪያ በተሰጠውና አብይ በሆነው የጤና ዋስትና ላይ ከሚወስኑት የጠቅላይ ፍርድ ቤቱ ዳኞች መካከል አንዷ ይሆናሉ። ዳኛ ባረት የካቶሊክ እምነት ተከታይ ሲሆኑ የሃይማኖት እምነታቸው በአንዳንድ ነጥቦች ላይ በሚወስዱት ውሳኔ ተጽዕኖ ይኖረው እንደሆነ መጠየቃቸው አልቀረም። እሳቸውም ካቶሊክ የሆኑት ለፕሬዚዳንትነት በመወዳደር ላይ ያሉት ጆ ባይደን ታዲያ ስለ ሃይማኖታዊ እምነታቸው መጠየቅ የለባቸውም ብለዋል። ቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአነስተኛ ገቢ ማስገኛ ስራ የሚተዳደሩ ሴቶችና የአካል ጉዳት ያለባቸውን ልጆች የሚያሳድጉ ወላጆች የኮሮና ቫይረስን ተከትሎ በሚደርስባቸው ጫና ኑሯቸው መወሳሰቡን ገለጹ። አንድ የበጎ አድራጎት ድርጅት ከአንድ ሚሊዮን አምስት መቶ ሺህ ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ቫይረስ የተጎዱ ሁለት መቶ ዘጠና ሶስት ቤተሰቦችና አካል ጉዳተኛ ወላጆችን እየደገፈ መሆኑን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘርዘር ያለ ዘገባ አለው። በሐዋሳ ከተማ የቡሬ ቀበሌ ነዋሪ የሆኑት ወይዘሮ አበራሽ ገብረ መስቀል የሚታደሩት በኦጌሻ ሲሆን የአእምሮ እድገት ውስንነት ያለበት ምጃቸውን የሚያሳድጉት ከዚ ስራ በሚያገኙት ገቢ ነበር። ተከራይቶ እንደሚኖር የሚናገሩት ወይዘሮ አበራሽ አሁን ግን በኮሮና ቫይረስ ምክንያት በቀን በአማካይ ከ50 እስከ አንድ መቶ ብር የሚያገኙትን ስራቸውን እንዲያቆሙ መገደዳቸውን ለቪኦኤ ተናግሯል። ተከራይቼ ነው የምኖረው። እሱንም አንድ ሺህ ሁለት መቶ ያረጉት ለእኔ ባዘኔታ ነው እንጂ ይህና አላልነበረም። ኪራው ከባድ ነው። በቃ ስራ ማጣውኝ ጣራብኝ አሁን እንግዲህ በቃ ሳንቲም ምናምን የሚለኝ ስራ ማቆም ያለው እንግዲህ እግዚአብሔር ያውቃል። ልጃቸው የኮሮና ቫይረስ ይዞ ይመጣብናል የተባለ እንደሚገለልባቸው የአእምሮ እድገት ውስንነት ስላለበት ብቻ በአሉባልታ በለይቶ ማቆያ መሰንበቱን ገልጧል። ይዞራል ሲቃይ መሱ አይቻለ ሲቃይ የላርገመልሸውቀጠው ግብ እንደውም ወስደው ነጣ ወጥቶ መጣ ሳንቲም ምናምን አላገኝ ጤንነቴን ግን ደህና ነኝ። ከነ ልጄ ከውራት በፊት በሶቤት ተቀጥራ በመስራት ከእለት ወጪዋ እስከ አስቤዛውና አልባሷቷ ራሷን ችላ መኖሯን የምትገልጠው ሌላው የከተማዋ ነዋሪ መቅደስ መላኩም ከባድ ነው ያለችውን ወቅት እያሳለፈች መሆኑን ጠቁማለች። እግሬን ያምኛል። እግሬን ኦፕራሲዮን ኛል ለዛ እርዳታ ያደርጉልኛል። አምስት ያዙር ነው። ከዚህ ጋር ከተደረገ ከኮሮና ጋርም በተያያዘ ነው። በፊትም ያው ያግዛሉ እንዲሁ ቲሸር እናመሰግናለሁ። ከባድ ነው። እኔ ቤትም ተኝቼ ስላለው ምሰራበትም የለም ስራም የለም። አስቸጋሪ ሁኔታ ላይ ነው። ይህንን የተመለከተው ሻር ኢትዮጵያ ሀዋሳ ማዕከል ይህ ችግር የገጠማቸውን የሕብረተሰብ ክፍል እየለየ ድጋፍ ማድረጉን የማዕከሉ ስራ አስኪያጅ አቶ ዳግም ጌታውን ተናግሯል። ድርጅቱ በዋናነት አካል ጉዳተኞች በማንኛውም ማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ እኩል ተሳታፊ እንዲሆኑ የሚሰራ ሲሆን ባለፉት አምስት ወራት ውስጥ ከአንድ ሚሊዮን ብር በላይ የሚገመት ገንዘብ ወጪ በማድረግ በኮሮና ወረርሽኝ የተጎዱ ቤተሰቦችን መደገፉን ተናግሯል። ሻር ኢትዮጵያ የኮሮና ቫይረስ መስፋፋትን ተከትሎ ወይም ወደ ሀገራችን መግባትን ተከትሎ ይ አካል ጉዳተኞች ለዚህ ቫይረስ ዋናነት ተጋላጭ ስለሚሆኑ ለነሱ ለጥንቃቄ እንዲረዳቸው የተለያዩ የምግብ ቁሳቁሶችን ና የንጽህና መጠበቂያ ማቴሪያሎችን ከዚህ በፊት ለአራት ወራት ሲሰጥ ቆይቶ ዛሬ የአምስተኛ ና የመጨረሻ ዙሩን በመስጠት ላይ ይገኛል በዚህ መሰረት አዋሳ ላይ ለ115 ሰዎች የምግብና የንጽህና መጠበቂያ ድጋፍ ሲያደርግ ነበረ በዶሬ ባፋና ለ38 ሰዎች በአለታ ወንዶ ደግሞ ለ40 ሰዎች ይህንን አገልግሎት ሲሰጥ ቆይቷል። ከዛ በተጨማሪ በይርጋ ጨፌ፣ ወንዶ ገነት ና ይርጋ አለም ከተሞች ላይ ከላይት ፎር ዘወልድ በተገኘ የገንዘብ ድጋፍ ለእያንዳንዱ ሰው በወር የ2000 ብር ድጋፍ በማድረግ የተለያዩ የምግብና ንጽህና መጠበቂያ እቃዎችን ገዝተው እንዲጠቀሙ ድጋፍ አድርጓል ማለት ነው። ድጋፍ ከተደረገላቸው መካከል ወይዘሮ መስተዋት ታደሰ የሁለት አካል ጉዳተኛ ልጆች እናት መሆናቸውን አስታውቀው በወረርሽኙ ወቅት አካል ጉዳተኛ ልጆችን ጠብቆ ማሳደግ በራሱ ፈተና ነው ብሏል። ማከሉ በተደጋጋሚ ያደረግላቸው ድጋፍ ወረርሽኙ ያሳደረባቸውን ጫና እንደቀነሰላቸውም ተናግሯል። በፊትም በትልቁ ሕክምና ምናምንም ይረዱን ነበር። አንዳንድ ስልጠና ላይ ምናምን ይረዱን ነበረ። አሁን ደግሞ አስታውሶ ቫይረስ ከገባ በኋላ ኑሮማ ከባድ ፍላጎታቸው ነገር ነገር አካል ጉዳተኛ የሆኑት ወይዘሮ ነ የሚያከድር የተደረገላቸውና ሶስት ልጆች እንዳላቸው ነው ተናገሩት። ወይዘሮ ኒማ የኮሮና ወረርሽኝ ከተከሰተ በኋላ እና ባለቤት የምናገኘው አነስተኛ ገቢ በመቀዛቀዙ ለችግር ተጋልጠናል ብለዋል። የማዕከሉ ድጋፍ ለከፋ ችግር እንዳይጋለጡ እንደረዳቸው ገልጠው ለተደረገላቸው ድጋፍ ምስጋናቸውን አቅርበዋል። በአዋሳ ከተማ አስተዳደር የሰራተኛና ማህበራዊ ጉዳይ መምሪያ የማህበራዊ ደህንነት ልማት ስራ ሂደት አስተባባሪ ወይዘሮ አስተር ግዛዊ በኩላቸው እንዳሉት አካል ጉዳተኞችና ቤተሰቦቻቸው በወረርሽኙ ምክንያት ለከፋ ጉዳት እንዳይጋለጡ ማዕከሉ ረድቷቸዋል። ሴቶች አካል ጉዳተኞችና ቤተሰቦቻቸው ለኮሮና ወረርሽኝ ተጋላጭ እንዳይሆኑ ማድረግና ተደጋግፎ መሻገር እንጂ ማግለልና አድሎ መፈጸም አይገባም ብሏል። ለዚህ በሽታ ተጋላጭ የሆኑና ኑሯቸውን በአነስተኛ ገቢ ምንጭ የሚመሩ የህብረተሰብ ክፍሎችን ከቤት እንዳይወጡ ወረርሽኙን ለመከላከል በቤት እንዲቆዩ ሲደረግ፣ ደግሞ በቤት ሲቆዩ አንዳንድ ድጋፎችን በማድረግ ህብረተሰቡን ሲደግፍ የቆየበት ስርአት ሰፊ ነበረ። ልክ እንደዚሁ በተመሳሳይ መልኩ ቸሻየር ኢትዮጵያ በተደጋጋሚ ነው በአዋሳ ከተማ ለሚኖሩ ከአዋሳ ከተማ ውጪ በሲዳማ ክልል የተለያዩ ዞኖችና ወረዳዎች ድጋፍ ሲያደርግ እንደነበረ በሪፖርቱ ሰምተናል እዚህም በነበረ ፕሮግራም በተደጋጋሚ መጥቻለሁ አይቻለሁ ድጋፉ ሲደረግልን በዋናነት እራሳችንን ከዚህ ወረርሽኝ ጠብቀን ማህበረሰባችንን ጠብቀን፣ ቤተሰባችንን ጠብቀን ሀገራችንን ጠብቀን ት እንድንሸጋገር ነው በዋናነት አላማ። ከዛ ባሻገር ደግሞ በቤተሰባችን በማህበረሰባችን ያሉ አካል ጉዳተኛ ህጻናትን በቤት ስናቆይ በምን መልክ ነው ማቆየት ያለብን የሚለውንም በተደጋጋሚ በነበረ ፕሮግራም ላይ የግንዛቤ ማስጨበጫ ትምህርቶችም ተሰጥተዋል። የኮሮና ቫይረስ በሴቶች በተለይም የመገለል እድል በሚያጋጥማቸው የአካል ጉዳትና የአእምሮ ውስነት ባለባቸው ህጻናት ላይ የከፋ ጉዳት ያደርሳል። ሴቶች ከጤና ጉዳትና ሌሎችን በመጠበቅና በመንከባከብ ከሚደርስባቸው ጫና በተጨማሪ ለከፍተኛ ኢኮኖሚና ስራ ማጣት ችግር ይዳረጋሉ ነው የተባለው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሷ የአምቦ ወለጋና ደምቢዶሎ ዩኒቨርሲቲ በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል ብለዋል። የዩኒቨርስቲዎቹ ፕሬዝዳንቶች ዩኒቨርሲቲው የኮቪድ አስራ ዘጠኝ ወረርሽኝን አስቀድሞ እየተከላከለና የተማሪዎችን ደህንነት እያስጠበቀ ትምህርት ለመስጠት የሚያስችል ቁመና ላይ መሆኑን አስታውቀዋል። ባለፈው አመት በኮቪድ አስራ ዘጠኝ ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ናኮር መልካ ተጨማሪ አለው። የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው ዓመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና 4500 ገደማ ተማሪዎች ባለፈው ዓመት መመረቅ እያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲያብራርተዋል። በዚህ ዓመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር እያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ አራት ሺ አምስት መቶ የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሑድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽ እና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደንቢዶሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ ስምንት መቶ አስራ አንድ ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መራገብርን ማሻሻል እና የትምህርት ሰሌዳንም እንዲሁ አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛ እና ሶስተኛ ምዕራፍ የሁለተኛ እና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ በዚህ ዓመት በተለያዩ መርሃ ግብሮች ከሰላሳ አንድ ሺህ በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከነዛ መካከል ግን ሦስት ሺህ አምስት መቶ የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው ዓመት የቀረውን የሁለተኛ መንፈቅ ዓመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ እውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎና አምቦ ዩኒቨርሲቲ ፕሬዚዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደ እኛ የሚመጡ ተማሪዎች ከበሽታው ነፃ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰብባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ሁለቶ ተጃጅላ አርገችው ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነፃ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከሁለት እስከ ሶስት እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከሰላሳ በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል ፕሬዚዳንቶቹ። ባለፈው ዓመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ ዓመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና፣ ሀገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ ለመልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከእነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ